The voice of America. We're vaccinating the nation. We're creating hundreds of thousands of new jobs. We're delivering real results to people. They can see it, feel it in their own lives. Opening doors of opportunity guarantees. መላ አገሪቱን እያስከተብን ነው። በመቶ ሺህ የሚቆጠሩ የስራ እድሎችን እየፈጠርን ነው። ሰዎች በራሳቸው ሕይወት አይተው የሚያረጋግጡትን ውጤት አስመዝግበናል። የእድል በሮችን እየከፈትን ለፍትሕና ፍትሃዊነት ዋስትናም እየሰጠን ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ናቸው። በፕሬዚዳንት ስልጣናቸው የመቶ ቅናት ዋዜማ ስለ እስካሁኑ አፈጻጸማቸውና ስለ አስተዳደራቸው ትልሞች ለመጀመሪያ ጊዜ ትላንት ከሁለቱ ምክር ቤቶች ፊት ቀርበው ካሰሙት ንግግር የተወሰደ ነው። በሌላ በኩል የባይደንን ንግግር ተከትሎ በምክር ቤቱ የተፎካካሪው የሪፐብሊካን ፓርቲን ተወክለው ሴናተር ቲም ስካት ባይደን ስለ ክትባቱ ያሰሙትን ንግግር በማዋደቅ የፓርቲያቸውን ምላሽ አሰምተዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በአማራ ክልል ዋግ ምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሯ ከተማ የህወሓት ታጣቂ ቡድን በሰነዘረው ጥቃት በሰው ሕይወትና ንብረት ላይ ጉዳት አደርሶብናል ሲሉ የወረዳው አስተዳዳሪ ገለጡ። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሐሙስ ሚያዝያ 21 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዌብና የማህበራዊ መገናኛ አቀናባሪያችን አበባየሁ ገበያውና ከእለቱ ዋና አዘጋጅ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሯቅ ከተማ የህወሀት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሷል ሲሉ የወረዳው አስተዳዳሪ አስታወቁ። የአበርገሌ ወረዳ አስተዳዳሪ ደስታ ለማ እሁድ ለሰኞ አጥቢያ ከሌሊቱ ስምንት ሰዓት ገደማ ተሰነዘረ ባሉት ጥቃት ቁጥሩን በውል ባይገልጹትም የሰዎች ሕይወት መጥፋቱን በንብረት ላይ ጉዳት መድረሱንና አለመረጋጋት መከሰቱን ተናግረዋል። ሕወሓት በበኩሉ በአካባቢው ጥቃት ማድረሱን አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርብበታለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ረቡዕ ምሽት ለመጀመሪያ ጊዜ በዩናይትድ ስቴትስ ምክር ቤት የጋራ ጉባኤ ፊት ተገኝተው ባሰሙት ንግግር ስለ መሰረተ ልማትና የስራ ዕድል ማስፋፊያ ትልማቸው እንዲሁም ስለ ውጭ ፖሊሲ ተናግረዋል። የፕሬዝደንቱ ዋነኛ ንግግር ትኩረቱን ያደረገው በአገር ውስጥ ጉዳዮች ላይ ሲሆን፣ አሁንም ቢሆን ዲሞክራሲ ሊሰፍን መንግስትም የሚጠበቅበትን ስራ ሊሰራ እንደሚችል ተናግረዋል። ባይደን ፕሬዝደንቱ ለአሜሪካ የቤተሰብ እቅድ ለትምህርትና ለህፃናት እንክብካቤ ማስፋፊያ የሚውል ያወጡትን የ1.8 ትሪሊዮን ዶላር እቅዳቸውንም አስተዋውቀዋል። ገንዘቡንም በከፊል የበለጸጉ አሜሪካውያን ላይ ከሚጥሉት ቀረጥ ለማግኘት ያሰቡ መሆናቸውን ነው ያስታወቁት። ይህ እቅዳቸው ባለፈው መጋቢት ለመሰረተ ልማት ማስፋፊያ ካቀረቡት የ2.3 ትሪሊዮን ዶላር ጥቅል በጀት ሌላ ነው። ባይደን የመሳሪያ ሕጉን ጨምሮ በሜክሲኮ ድንበር በኩል እየጨመረ የመጣውን የስደተኛ ቁጥር በሚታይበት በዚህ ወቅት የስደተኞችን ረቂቅ ሕግ የምክር ቤት አባላቱ እንዲያሳልፉ በድጋሚ ጥሪ አቅርበዋል። ባይደን በውጭ ግንኙነትም ፖሊሲ ንግግራቸው የአሜሪካን ጦር ከአፍጋኒስታን ስለማውጣት በሰሜን ኮሪያና በኢራን በኩል ስለተደቀነው የኒውክሌር ስጋት እንዲሁም የሩሲያን ጠብ አጫሪነት ለመመከት ስለሚደረገው ጥረት አስረድተዋል። ፕሬዚደንት ጆ ባይደን በአንድ መቶ ቀናት የሥራ ጊዜያቸው ወቅት የቀድሞው ፕሬዚደንት ዶናልድ ትራምፕ በቻይና ላይ ከነበራቸው ጠንከር ያለ አያያዝ ብዙውን ተከትለዋል። ብቸኛው ጥቁር ሪፐብሊካን የመወሰኛ ምክር ቤት አባል ቲም ስካት ለፕሬዝደንቱ ንግግር የሪፐብሊካኖችን ምላሽ አሰምተዋል። በምሽቱ አብይ ርዕስ በዝርዝር የሚቀርብ ይሆናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ የስደተኛ ካምፖችን ስደተኛውን ሳታማክር እንዳትዘጋ ድንበር የለሽ ሐኪሞች ሜዲሳን ሳን ፍሮንቴ አሳሰበ። የኬንያ መንግስት በሀገሩ የሚገኙትን ዳዳብና ካኩማ የስደተኛ ካምፖች ለዘለቄታው ከመዝጋቱ በፊት በካምፖቹ የሚኖሩትን ስደተኞች ሀሳብ እንዲጠይቅ ነው ኤምኤስኤፍ የተማጸነው። የሕክምና ግብረሰናይ ድርጅቱ ትናንት ረቡዕ ባወጣው መግለጫው የኬንያ ባለስልጣናት ሰብአዊነትን ባማከለ መልኩ ጉዳዩን ቢይዙት ስደተኞቹ ያሉበትን መከራ በይበልጥ ለመረዳትና ለመጪ አኗኗሯቸው የተሻለውን መንገድ ለማዘጋጀት ይጠቅማል ሲል መክሯል። ድርጅታችን በስደተኛ ካምፖች ለተጠለሉ ሰዎች ዘላቂ አማራጭ ቢፈጠር የሚደግፈው ነው ያለው ድንበር የለሽ ሐኪሞች እጅግ በጣም ያሳሰበን ግን ስደተኞቹ የሚፈልጉት ምን እንደሆነና ችግራቸው ምን እንደሆን አለመሰማቱ ነው ሲል አስረድቷል። የኬንያ መንግስት ዳዳብና ካኩማ ካምፖችን ለመዝጋት መዘጋጀቱን በቅርቡ ማስታወቁ እና ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ስደተኞቹን ከካምፖቹ ለማውጣት የሁለት ሳምንት ጊዜ ሰጥቶ እንደነበረ የሚዘነጋ አይደለም። ዩኤንኤችሲአር በበኩሉ በካምፖቹ የተጠለሉት ስደተኞች ደህንነት እንዲጠበቅ ከኬንያ መንግስት ጋር መነጋገራችንን እንቀጥላለን ሲል አስታውቋል። የኬንያ መንግስትን ውሳኔ በተመለከተ ጠበቃና በአሶሲየትድ ፕሬስ መሰረት ፕሬዚደንት ለመሆን የሚፈልጉት ፒተር ጊቺራ ካምፖቹን የመዝጋት ውሳኔው ህገ መንግስቱን ጥሷል ብለው በፍርድ ቤት ከሰዋል። ፍርድ ቤቱም የካምፖቹን መዘጋት ለአንድ ወር እንዲያዘገኝ ውሳኔ ሰጥቷል። የሀገሪቱ ፍርድ ቤት የካምፖቹን መዘጋት ሲያግድ ሁለተኛ ጊዜው መሆኑ ነው። የገዳው ወቅት እያበቃ በመሆኑም ድንበር የለሽ ሐኪሞች ስደተኞቹ የተደቀነባቸው አደጋ ትኩረት እንዲያገኝ የሚፈልግ መሆኑን ገልጾ፣ ሰብአዊ ርኅራሄ ባልተለየው መልኩ ሁነኛ መፍትሄ እንዲገኝ የስደተኞቹ ሀሳብ በሚደረገው ንግግር ሁሉ መካተት እንዳለበት አሳስበዋል። ትናንት ረቡዕ ሶማሊያ ዋና ከተማ ሞቃዲሾ በሚገኝ ፖሊስ ጣቢያ አጠገብ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ ሰባት ሰዎች ሲገደሉ ከ11 በላይ ሌሎች ሰዎች መቁሰላቸው ተገለጸ። ለጥቃቱ አልሸባብ ኃላፊ ነኝ ብሏል። በኮቪድ 19 ዜናዎች ስናልፍ ህንድ ዛሬም እንዳለፉት ቀናት ሁሉ ከፍተኛውን በኮሮና ቫይረስ የተያዙ እንዲሁም በበሽታው ምክንያት ህይወታቸውን ያጡ ሰዎች ቁጥር መዝግባለች። አዲሱ የኮቪድ-19 ክትባት መርሃ ግብሯም እክል እንደገጠመው መሆኑ ተገልጿል። በዚህ ሁሉ መካከል በምዕራብ ቤንጋል ክፍለ ግዛቷ በሚሊዮኖች የተቆጠሩ ነዋሪዎች ተወካዮቻቸውን ሊመርጡ ተኮልኩለው ታይተዋል። በክፍለ ሀገሯ ወረርሽኙ እንዲባባስ አስተዋጽኦ ሳያደርግ እንዳልቀረ የጤና ጥበቃ አዋቂዎች ይናገራሉ። ቤንጋል ውስጥ ዛሬ ብቻ የተመዘገበው የኮሮና ቫይረስ ተጋላጭ 17ሺህ መሆኑ ተመልክቷል። በህንድ በጥር ወር የኮቪድ ክትባት ዘመቻ ከተጀመረ ወዲህ የተከተቡት ከህዝቧ አንድ ነጥብ ሰባት ከመቶ ብቻ መሆናቸው የተገለጸ ሲሆን በቂ ክትባትም ሆነ በአገሯ ክትባቱን ለማምረት የሚያስፈልገው ቁሳቁስ ከባድ እጥረት እንዳለባት እየተገለጸ ነው። ዩናይትድ ስቴትስ ለህንድ ከመደበችው የ100 ሚሊዮን ዶላር የሚያወጣ የኮቪድ-19 ህክምና ድጋፍ የመጀመሪያው ጭነት በዛሬ ዕለት እንደሚደርስ ዋይት ሀውስ አስታውቋል። አንድ 1000 የኦክስጂን መያዣ ሲሊንደሮች፣ 15 ሚሊዮን ኤን95 ተብለው የሚጠሩት የህክምና ባለሙያዎችን ከቫይረሱ በመከላከል ደረጃ የተሰሩ ጭንብሎችና አንድ ሚሊዮን ፈጣን የኮሮና ቫይረስ መመርመሪያዎች እንዲሁም 20 ሚሊዮን የአስትራዜኒካ ክትባቶችን በሀገር ውስጥ ለማምረት የሚበቃ ጥሬ ዕቃ ተልኮላታል ተብሏል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሜሪካውያን ወደ ህንድ እንዳይጓዙ አሳስቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሚያዝያ 21 2013 ዓ.ም ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ፕሬዚዳንት ጆ ባይደን ትናንት ረቡዕ ምሽት ለመጀመሪያ ጊዜ በጋራ ምክር ቤቶች ፊት ተገኝተው ባሰሙት ንግግር ስለ መሰረተ ልማትና የስራ ዕድል ማስፋፊያ ትልማቸው ተናግረዋል። መንግስትንም መልካም ነገሮችን ሊሰራ እንደሚችል ጥሩ ተቋም አድርገው አቅርበዋል። በኮቪድ-19 ወረርሽኝ የተነሳ የአሜሪካ ፕሬዚዳንቶች አቀራረብ የተለየ መልክ እየያዘ መምጣቱ የተስተዋለበት መድረክም ነበር። የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ተከታዩን ዘገባ ደርሳናለች። ደረጀ ደስታ ያቀርበዋል። ዝግጅቱ የተለመደው የወግ ስነ ስርዓቱ አልተለየውም። በኮቪድ-19 ወረርሽኝ የተነሳ ፕሬዚደንት ጆ ባይደን ለጋራ ምክር ቤቶቹ አባላት ባሰሙት የመጀመሪያው ንግግራቸው ላይ የተገኙት እንግዶች እንደ ወትሮው ወደ 1600 ሰዎች ባይሆኑም 200 ሰዎች ያህል ታድመዋል። የፕሬዝደንቱ ዋነኛ ንግግር ያተኮረው በአሜሪካውያን ላይ ሲሆን አሁንም ቢሆን ዴሞክራሲም ሊሰፍን መንግስትም የሚጠበቅበትን ሊሰራ እንደሚችል ተናግረዋል። መላገሪቱን እያስከተብን ነው። በመቶ ሺህ የሚቆጠሩ የስራ እድሎችን እየፈጠርን ነው። ሰዎች በራሳቸው ህይወት አይተው የሚያረጋግጡትን ውጤት አስመዝግበናል። የእድል በሮችን እየከፈትን ለፍትህና ፍትሃዊነት ዋስትናም እየሰጠን ነው። ባይደን ለአሜሪካ የቤተሰብ እቅድ ለትምህርትና ለህጻናት እንክብካቤ ማስፋፊያ የሚውል ያወጡትን የ1.8 ትሪሊየን ዶላር እቅዳቸውን አስተዋውቀዋል። ገንዘቡንም በከፊል የበለጸጉ አሜሪካውያን ላይ ከሚጥሉት ቀረጥ ለማግኘት ያሰቡ መሆናቸውን ገልጸዋል። ይህ እቅዳቸው ባለፈው መጋቢት ለመሠረተ ልማት ማስፋፊያ ካቀረቡት የ2.3 ትሪሊየን ዶላር ጥቅል በጀት ሌላ መሆኑ ነው። ስለ እቅዳቸው ስራ ፈጣሪነት ሲናገሩም The American Jobs Plan is a blue የአሜሪካውያን የስራ እቅድ ጥረው ግረው የሚያድሩትን ሰራተኞች በማቀፍ አሜሪካን ለመገንባት የወጣ እቅድ ነው። ባይደን በምክር ቤቱ አባላት ፊት ያደረጉት የመጀመሪያው ንግግራቸው ከሌሎቹ ፕሬዝደንቶች አንጻር ሲታይ ዘግይቶ የተደረገ ነው። ይሁን እንጂ መዘግየቱ የተፈጠረው በአገሪቱ እየተካሄደ ያለውን የክትባት መርሃ ግብር ቅድሚያ በመስጠት ሳይሆን የደህንነት ስጋት በመኖሩ ነው። ከአራት ወራት በፊት የቀድሞ ፕሬዚደንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንፃ በመውረር የባይደንን የምርጫ ድል ለመቀልበስ ጥረት ማድረጋቸው የሚታወስ ነው። ባይደን ይህንንም ጠቅሰውታል። ከእርስ በርሱ ጦርነት በኋላ በዲሞክራሲያችን ላይ የተፈጸመ ትልቁ ጥቃት ነው። አሁን ባይደን አጀንዳዎቻቸውን አስመልክተው ያደረጉት ንግግር የትራምፕ ደጋፊዎችን ጨምሮ ለሁሉም አሜሪካውያን የተደረገ ነው። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አስተዳደር ፕሮግራም ዳይሬክተር ቶድ ቤልት የሚከተለውን አስተያየት ሰጥተዋል። ፓትሪዮቲክ ኮምፐቲቲቭነስ ሁ ኩድ ቢ አጌንስት ዛት ፖሊሲያቸውን ያቀናጁት እንደ አርበኛ ተፎካካሪ ሆኖ ነው። ያን ተቃውሞ ማን ሊቆም ይችላል? የመሰረተ ልማት እቅዳቸውን ያወጡት የአሜሪካ ስራ ፈጣሪ እቅድ አድርገው ነው። ስለ ስራ ዕድል ፈጠራም ደጋግመው ወርተዋል። እና ታዲያ እነዚህን እቅዶች ተቃውሞ የሚቆም ማን ሊሆን ይችላል? ባይደን የመሳሪያ ሕጉን ጨምሮ በሜክሲኮ ድንበር በኩል እየጨመረ የመጣውን የስደተኞች ቁጥር በሚታይበት በዚህ ወቅት የስደተኞችን ረቂቅ ሕግ የምክር ቤቱ አባላት እንዲያጸድቁ በድጋሚ ጥሪያቸውን አቅርበዋል። በውጭ ግንኙነት ፖሊሲ ንግግራቸውም የአሜሪካን ጦር ከአፍጋኒስታን ስለመውጣት የሰሜን ኮሪያና ኢራን በኩል ስላለው የኒውክሊየር ስጋት እንዲሁም የራሽያን ጠብ አጫሪነት ለመመከት ስለሚደረገው ጥረት አስረድተዋል። የቻይና ፕሬዚዳንት ዤፒንግ ቻይናን በዓለም እጅግ አደገኛ ወደሆነው ሁኔታ ውስጥ እየመሯት መሆኑን በመግለጽ ያስጠነቀቁ ሲሆን ዩናይትድ ስቴትስ ባላንጣዎችም የአሜሪካን ህዝብ ለመከፋፈል የሚያደርጉት ያልተሳካ ጥረት መኖሩን ተናግረዋል። They look at the images of the mob that assaulted the capitol as proof that the sun is setting on American democracy. በአሜሪካ ምክር ቤት ህንፃ ላይ የተፈጸመውን የአመፅ ጥቃት የተመለከቱት በአሜሪካ ዲሞክራሲ ላይ ጀንበር እንዳዘቀዘቀች ነው ይሁን እንጂ ግን ተሳስተዋል እስከዛሬ በነበረው ልማድ መሰረት ቀዳማይ እመቤት ጂል ባይደን የፕሬዝደንቱን አጀንዳ የሚያጎሉ እንግዳ አፈላልገው አላመጡም ይልቁንም ስደተኛ የሆኑትን ነርስ በመሳሪያ ህጉ ጥብቅና የቆሙትን ሰውና የጾታ ለውጥ ያካሄዱትን አንድ ታዳጊ ወጣት በድረገጽ እንዲቀርቡ አድርገዋል ብቸኛው ጥቁር የሪፐብሊካን ሴኔተር የሆኑት ቲም እስካት በባይደን አንጻር የሪፐብሊካንን ምላሽ በንግግር አሰምተዋል። ባይደን ስለ ክትባቱ ያሰሙትንም ንግግር በማዋደቅ ስካት የሚከተለውም ብለዋል። ንስ የተፋጠነ የክትባት ሂደት እንዲፈጠር ላስቻለውና ኦፕሬሽን ዋርፕ ስፒድ ለተባለው የትራምፕ አስተዳደር ሥራ ምስጋና ይግባው። አገሪቱ ውጤታማና አስተማማኝ በሆኑ ክትባቶች ተጥለቅልቃለች። ፕሬዝደንቱ ለምክር ቤቱ ንግግራቸውን ሲያሰሙ በታሪክ ለመጀመሪያ ጊዜ ሁለት ሴቶች ፕሬዝደንቱን አጅበው ከአጠገባቸው ቆመዋል። በአገሩ ፕሬዝደንት ላይ አንድ እክል ቢደርስ በተተኪው የስልጣን ተዋረድ በአንደኛና ሁለተኛ ደረጃ በቅደም ተከተል ተሰልፈው የሚገኙት ምክትል ፕሬዝደንት ካማላ ሀሪስና የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ናቸው። ይህ በዩናይትድ ስቴትስ የፖለቲካ ታሪክ አብይ ስፍራ ይኖረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ደረጀን ለዘገባው አመሰግናለሁ። ወደ መጽሔቱ ትንታኔ ስንሻገር በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኔሯ ከተማ የህወሀት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብናል ሲሉ የወረዳው አስተዳዳሪ ገለጡ። አስተዳዳሪው በህይወት ላይ የደረሰውን ጉዳት ዝርዝር ይፋ ባያደርጉም የአይን እማኝ ነኝ ያሉ የአካባቢው ነዋሪ ግን አስራ አምስት የሚደርሱ ሰዎችን እንደቀበሩ ነው የተናገሩት። መስፍን አራጌ ዝርዝሩን ይዘዋል። እሁድ ለሰኞ አጥቢያ ከሌሊቱ ስምንት ሰዓት ገደማ ተሰነዘረ ባሉት ጥቃት የአበርገሌ ወረዳ አስተዳዳሪ ደስታ ለማ የሰዎች ህይወት መጥፋቱን፣ ንብረት ላይ ጉዳት መድረሱን፣ አለመረጋጋት መከሰቱን ተናግረዋል። ጦርነቱም እስከ ሰኞ እኩለ ቀን ድረስ መዝለቁንም ጠቅሰዋል። ትናንቱ ወዲያ ከአስራ አንድ ሰዓት ጀምሮ ከሰባት ሰዓት አካባቢ ባለው ነው ውቢያ ነበርም። ከፍተኛ በማና ና በማ በእኛ ከልዩ ሀይልና ና በጁንታው ሀይል ማለት ና የጾታ መዋቅራችን ጨምሮ ማለት የመንግስት መኪኖች ወደ ተቃጥለዋል። አንድ ተቋም ጤና ጣቢያም ተቃጥሎብናል። ንጹሀንም ከዋል የጸጥታ መዋቅራችንም የተጎዱ አሉ። ለዚህ በጁንታ ኃይል ላይም ከፍተኛ ጥቃት የያዘ ኃይላችንም ከፍተኛ ጥቃት እና እርምጃ አድርሰዋል። የሞቱ የቆሰሉ ሰዎችን በቁጥር ማወቅ ይቻላል። አሁን እሱን መረጃ መስጠት አልችልም። ወረዳው ህግ በማስከበር ስራው ላይ ከሰራዊቱ ጋር ተቀናጅተው በመንቀሳቀስ ላይ መሆኑን አስታውቀዋል። ጠቅላላ የህግ ማስከበሩ ስራ ላይ ለመከላከያ ሰራዊታችን ከፍተኛ ድጋፍ አድርገናል እና ያንን በማድረጋችን ያው ለማህበረሰቡም ለመጉዳትና በስነልቦና ለመጉዳት ታስበው ሴራም ነጊዜ ማስበበ ስለዚህ አሁን ጠቅላለኛ የኛ ወረዳ ማህበረሰብ ህዝብ እንደ ብሔረሰብ አስተዳደሩ ጠቅላላይ ህግ ማስከበሩ ስራ ላይ ያው የጎላ አድርገን እንደማንኛውም በክልላችን ካለ ማህበረሰብና ማድረግ የሚገባን ነገር አድርገንን። ስለዚህ ያንን በማድረጋችን ተወስቶ የተከፈተብን ጥቃት ነው ብዬን መስሉ አሁን እርስዎ እንደሚሉኝ ህወሀት ነው በዚህ ጥቃት ላይ የተሳተፈው ህወሀት ለመሆኑ ማረጋገጫቸው ምን ይሆን? አንደኛ ሞቶ አለ። እና እንደገና ልብስ አለ። በአለባበሳቸው በዚህ ነው የምንለዩ። ልዩ ሀይላችን ጋር በመሆን እዛ ያለው የጸጣ ጋር በጥምረት እየተንቀሳቀስ ነው እየሰራ ነው። አሁን ከተማውና አካባቢው ጸጥታው እንዴት ነው? አሁን ትናንት ወዲያ ተነበረ አሁን ትንሽ ይሻላል፣ ረድሮ ግን አለመረጋጋት አለ። በማህበረሰቡ መደበኛ የሆኑ ህይወት እንቅስቃሴዎች ለምሳሌ መገበያየት፣ ወደ ስራ መሄድ እና መሰል ተግባራቶች ስ እንዴት ናቸው? እነሱ ቁም ነው ያለ። ይህንንም የዞኑ ሰላምና ደህንነት መምሪያ ምክትል ኃላፊ ማዘዘ ዋዳነ አረጋግጠዋል። አካባቢው ወደነበረው ነበረው መረጋጋት እንዲመለስ ጸጥታ ኃይሉ ተነጋግቶ ወደ ስራው እየቀጠለ ነው ያለ የልዩ ኃይላችን ምንጊዜም ቦታውን አለቀቀን እዛው ላይ በጀግንነት ተፋልሞ የመጣውን አካል መልሶ እዛው ላይ ነው ያለ። አሁንም አጠቃላይ ብሔረሰብ አስተዳደር ያለው የጸጥታ ኃይላችን ተጠናክሮ ህዝቡ በስነ ልቦናው ራሱን አዘጋጅቶ የአካባቢው ሰላም በአካባቢው የጸጥታ ኃይልና ማህበረሰቡም በጸጥታው ኃይል አይንና ጀሮ ሆኖ እያገዘ ወደ ነበረው ሰላምና ወደ ነበረው ዕለት ከዕለት ኑሮ እንዲመለስ እየሰራ ያለን ከአካባቢያቸው የተፈናቀሉ ሰዎችን ብዛትና እየተደረገ ያለውን ድጋፍ በተመለከተ ዝርዝር መረጃ እንደሌላቸው አውቀው በሚቀጥሉት ጊዜያት ይፋ እንደሚያደርጉ አረጋግጠዋል። በጥቃቱ ቤተሰቦቻቸውን ይዘው ከዞኑ ከተማ ወደ ሰቆጣ ለመሸሽ መገደዳቸውን አንድ እማኝ ተናግረዋል። ከተማው ወተን በእግራችን ልጆቻችን ምናምን ይዘን በአብዛኛው ወደ ሲቃላ የሚባል ወደ ተከዜ ይሄዳሉ። ግማሹም ደግሞ ህዝብ ወደ ሳቃ የሚባል ቦታ አለ። ወደዛ ነው፣ ይሄን ነው። ወደዛ ከህን በኋላ ነው መኪና ሽዚዎች ተቀብለውን ወደ ሰቆጣ ያመጣል። ጥቃቱ የንብረት ዘረፋን የሚያካተተ ነበር ይላሉ። ስማቸውን እንዳልገልጽ የጠየቁኝ አስተያየት ሰጪ ሰውም ተለይቶም ጭምር እየተበረበረ በተለይ አማራ ናቸው ብለው የሚያስቧቸውን ሰዎች እና በእነሱ የተለየ አስተሳሰብ አላዩ ብለው የሚያስቡ ሰዎች እየለዩ ብርበራ ነው ሲያካሄዱ የነበሩት። እነማን ጅንታዎቹ? ማን ነው? ህውሀት ማለት ነው። ህውሀት ልዩ ኃይሉ ካለ እንዴት ሊበረብሩ ቻሉ? ልዩ ኃይሉም ጭምር ያው በሰአቱ ከላይኛው ሁለት ካምፕ ላይ ነው የነበሩት እሱ በካምፓቸው ላይ ጥበቃ ላይ ባሉበት እና ሮንድ ባሉበት ነው የተወሰነ የማምታታት ነገር ተሰርቶ፣ ግማሹ ደግሞ የሚበረብርም ለብቻ አድርገው ነው ሲሰሩ። ግማሹ የሚተኩስ ግማሹ የሚበረብር ጭምር የነበረበት ሁኔታ ነው የነበረው። በርበራው ምን ያደርጋሉ? ያው ሞባይል ያለው ሞባይሉን፣ ብር ያለው ብሩ ነው እቃዎች ያሉትን እቃው፣ በቃ ምንም ነገር ቢሆን ይወስዳሉ። እርስዎ ይህ ያጋጠመዎት ወይም ደርሶ ቦታ እኛ እንደ አጋጣሚ ወጣ ያለ ቦታ ነበር እኔ የተከራየሁትና ይሄ ነገር ሲከሰት ወዲያውኑ ወተን ነው ግን ጓደኞቻችን እንደዚሁ ደርሶባቸው ነግረውናል። የሞት ጉዳት ደርሶ ይሆን በአካባቢው? አዎ፣ የሞት ጉዳት ደርሷል። ንጹሀን ከገጠር የመጡ ሰዎች እርዳታ ለመቀበል የመጡ ሰዎች ወደ ስድስት የሚሆኑ ገለዋል። እዛው ከከተማ ውስጥም በተመሳሳይ በጥበቃ የነበሩ ደግሞ ወደ ስምንት የሚሆኑ ዘበኛዎችም በጥበቃ ቦታዎች ላይ ባንክ ቤት፣ ግብርና፣ እንዲሁም ጤና ላይ ገለዋቸዋል። ህይወታቸው ያለፉትን ሰዎች አይታችኋቸው ነበር? ቀብረናል። እርሷ ባሉበት ስንት ቀበሩ? እኔ ባለሁበት ወደ አስራ አምስት አካባቢ ይቀብረናል። እንደ አስተያየት ሰጪው ጥቃቱ ዘፈቀዳዊ ሳይሆን እየተጠና ነው የገቡበት ሰዓት በራሱ እና የጀመሩት ሰዓት በራሱ የተጠና ያስብላል። ምክንያቱም ተኩስ ከመሃል ከከተማው ነው የጀመረው። ራሱ ጦርነት የሚታወቀው ምናልባት ከከተማው ውጭ ነው ተዘጋጅተውበት ያንን ሉይ ሀይሎች ባይኖሩ ኑሮ ከተማውን አውድሞ ሰውን ህዝብም ለመጨረስ ነበር ሀሳቡ። ነገር ግን ሉይ ሀይሎችንም በከፈለው መስዋዕትነት መክቶት ነው እንዲመለሱ የተደረገው እና ያው ሉይ ሀይል ከባድ የሆነ መስዋዕትነት ከፍሎ ነው ህዝቡንም እንዲቆይ ያደረገው። ጥቃት ተሰንዝሮባታል የተባለችው የአበርገሌ ወረዳዋ ኒሯቅ ከተማ ከትግራይ ክልል አጎራባች፣ ህወሀትና ኢሄዴን በትጥቅ ትግሉ ዘመን በስፋት ይንቀሳቀሱበት ለነበረው አካባቢ ቅርብ እንደሆነች የአካባቢው ነዋሪዎች ይናገራሉ። ወታደራዊ ግጭቱን አስመልክቶ ራሱን የትግራይ ሰራዊት ብሎ በሚጠራው ታጣቂ ኃይልና ና በአማራ መንግስት ኮሚኒኬሽን ጉዳዮች በኩል የተለያዩ መግለጫዎች ተሰጥተዋል። ድምጸ ወያነ በሚያዝያ 18 ዘገባው በአማራ ክልል አበርገሌ ወረዳ መሽጎ በነበረው የአማራ ልዩ ኃይል ና ለእርዳታ በመጣው ከሁለት ሻለቃ በሚልቅ ልዩ ኃይል ላይ ጥቃት ሰንዝሮ ሙሉ በሙሉ እንደደመሰሰ ራሱን የትግራይ ሰራዊት የሚለውን አካል ቃል አቀባይ ገብረ ገብረ ጻድቃንን ዋቢ አድርጎ ዘግበዋል። በሌላ በኩል የአማራ መንግስት ኮሚኒኬሽን በይፋ ገጹ የጁንታው ረዘራዥ ያላቸው አካላት የአካባቢው የጸጥታ ኃይሎች ባልሸፈናቸው ቦታዎች ጨለማን ተገን በማድረግ ና ተመሳስሎ በመግባት ባልታጠቁ ንጹሀን ዜጎች እንዲሁም ንብረት ላይ ጉዳት አድርሷል ብሏል። ጉዳት አድራሹ አካል ላይ የአማራ ልዩ ኃይል ና የአካባቢው የጸጥታ ኃይል በወሰደው አጸፋ እርምጃ ተሸንፎ ትርፍራፊው ወደ ጫካ መመለሱን አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአዲስ አበባ። መስፍን አራጌን ለዘገባው አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። ባለፈው ሳምንት ውስጥ በሜሪላንድ ክፍለ ግዛት በሲልቨር ስፕሪንግ ከተማና ቨርጂኒያ ክፍለ ግዛት ውስጥ በሚገኙ የኢትዮጵያውያን የገበያ መደብሮችና ምግብ ቤቶች ላይ ማንነታቸው እስካሁን በወል ባልታወቁ ሰዎች ጥቃቶች የተፈጸሙ መሆናቸውን ባለቤቶቹ ለአሜሪካ ድምጽ ተናግረዋል። ጥቃቱን አንዳንዶቹ የተለመደ ተራ ዝርፊያ ቢሉም አንዳንዶቹ ግን ከዝርፊያ የዘለለ ዓላማ ሊኖረው ይችላል ይላሉ። በተለይ ቨርጂኒያ ውስጥ ያነጋገርናቸው አንዳንድ የንግድ ድርጅት ባለቤቶች በተመሳሳይ ቀንና ሰዓት ውስጥ በኢትዮጵያውያን በኤርትራውያን ግብፃውያንና ሱዳናውያን እንዲሁም በሌሎች የማህበረሰብ አባላት ንብረት በሆኑ ድርጅቶች ላይ የተፈጸመ መሆኑን ነው ያስረዱት። ደረጀ ደስታ ከነኚህ ጉዳት ከደረሰባቸው ድርጅቶች ባለቤቶች አንዳንዶቹን አነጋግሮ ተከታዩን አጠናቅረዋል። ወይዘሮ ኤልሳ በሪሁን በሜሪላንድ ሲልቨር ስፕሪንግ የሚገኘው የወሰን የለሽ ገበያ ባለቤት ናቸው። በሜሪላንድ እና ቨርጂኒያ ካነጋገርናቸው ውስጥ የመጀመሪያው ድርጊት የተፈጸመው በሳቸው የንግድ ድርጅት ላይ ይመስላል። ድርጊቱ በተፈጸመ ማግስት ስለሆነው ነገር እንዲህ ይላሉ። ከኦፊሰሮች ጋር መጣን፣ እኔ ውጭ ቆንኩኝ፣ ኦፊሰሮች ውስጥ ገቡ። ከዛ በኋላ ስናይ ሬጅስተሩን አንዱን ነገር ብቻ አውጥተው ወስደውታል። በኋላም ውጭ ጥለውት ነው የተገኘው። ሰው ተሰባብሮ አገኘ ነው የነኩት ነገር የለም። ገንዘቡን ከውስጥ አልወሰዱም። እኛ ገንዘብ ትተናል። ይህ የሆነው መቼ ነው? ቪርጂኒያ ሐሙስ ሌሊት ነው ያደረጉት። የጀመሩት ከዚህ ነው። እኛ ጋር ሰኞ ነው የሆነው። አልጠበቅኩም። እኔ እንደዚህ እንትን አልመሰለኝም ነበርና ወደ እናንተ ወደ ኒውስ ምናምን አላቀረብኩትም። ቢኮዝ ዝም ብሎ ተራ ሌባ ነበር የመሰለኝ መጀመሪያ ላይ። የቦታው መሆኑን ስናቅ እኛም ማሳወቅ እንዳለብን ገባንና ና ያው አሳወቅም አለ። አቶ አይናለም ዘለቀ የቤተሰብ ምግብ ቤት ባለቤት ናቸው። ቤተሰብ ሲልቨር ስፕሪንግ ሜሪላንድ ጆርጂያ አቬኒው የሚባለው ዋና ጎዳና ላይ ከፊት ለፊት የሚገኝ ምግብ ቤት ነው። ጉዳት እንጂ ዝርፊያ ካልተፈጸመባቸው ቤቶች መካከል እዚህኛው ቤት ላይ የደረሰው ጉዳት ከሌሎቹ ለየት ያለ ይመስላል። አቶ አይናለም ያስረዳሉ። ቅዳሜ ቀን ነበር ጠዋት ስንመጣ እሑድ ጠዋት ነው ያየሁት። ምናምን ዙሪያው የእኛ ቤት ታውቀው እንደሆነ መስታወት ነው በትልቁ። ከዛ መስታወቱ ተሰብሮ ነው ያገኘሁት እሑድ ጠዋት ስንመጣ። በፊት ለፊት በኩል ነው በጎን በኩል ነው የተሰብረው በጎን ነው በካልዲስ በኩል ነው ገቡ ሰብረው ይሄኛ መስታወቱ ይሄ ላስቲክ ስላለው ውስጡ ከሰበርከው በኋላ መግባታችንም ያው እንትን ይላል እንጂ የመታው ቦታ እየተፈረከሰ ወደ ውስጥ ነገር የሚገባው እንጂ አያሳልፍህም። ተውቶቹ ናቸው የተባበሩት እንጂ ወደ ውስጥ የገባ ሰው የለም። ለፖሊሶቹ የሚረዳ በካሜራዎቹ ተቀርጾ የቀረ ነገር እንዳለ አቶ አይን አለምን ጠየኳቸው? አዎ ለፖሊስ ሪፖርት አርገናል። ያው መጥተው አይተዋል። እነሱ ማን እንደሆነ ምን እንደሆነ ያው እስኪያጣሩ ድረስ የምናውቀው ነገር የለ። የካውንቲ ሰዎችም ዛሬ መጥተው ነበረ እነሱም እንከታተላለን ብለዋል። ተመሳሳይ ጥያቄ በሜሪላንድ ላሉት የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ አነሳውባቸው። ካሜራ አላገኛቸውም ነው ፊታቸው? ዲስከቨር አልተገኝም። አዎ፣ ግን ኦፊሰሮቹ ኮንፊደንስ አላቸው፣ እንይዛቸዋለን የሚል ኮንፊደንስ አላቸው ኦፊሰሮቹ። በእርግጠኝነት እናንተ ያያችሁት የለም በካሜራችሁ፣ እናንተ ያያችኋቸው? ቻልኩም እላቅ አልችልም። አይተናል። ፖሊስ መቼ ነው መቶ ያነጋገራችሁ? በማግስቱ። አዎ ያው ጧት መጣ ኦፊሰሮች ውስጥ ጠርቼ ነው አብሬ ነው የገባሁት። ከኦፊሰሮች ጋር ነው የመጣሁት እኔ። ሌሊቱን አልታየም ነበር። ክፍት ነበር ማለት እንዳያደረው እንደዚያው። አዎ አዎ፣ እሱ ነው የሚገርመው። ለሌላም ተጋልጠን ልንሰጥ እንችል ነበር። እውነት ለመናገር እግዚአብሔር ጥበቃ ነው እንጂ እነሱ በሰበሩት ሌላው ገብቶ ዘርፎ መሄድ ይችል ነበር። ምንም አይነት ጉዳት ካልደረሰበት በቨርጂኒያ ስካይላይን ተብሎ ከሚጠራው የገበያ አካባቢ እልፍ ብሎ ባለው አዲሱ የገበያ ማዕከልም ቀድሞ ጨጨሆ ይባል የነበረውና አሁን የሺ ክትፎ ተብሎ የሚጠራው ምግብ ቤት ባለቤት የሆኑት አቶ አንድ አምላክ አንዲ በድርጅታቸው ላይ ተመሳሳይ ነገር መፈጸሙን ነግረውናል። ሐሙስ ሌሊት አራት ሰዓት አካባቢ ነው እኛ ጋር ተፈጠረ። ፖሊሶች ደውለው መጣን። ያው በሩ ተሰበረ። ብዙ እኛ አካባቢ ያው ብዙ ተሰበረ። አብዛኛዎቹ ተሰብረው ምናምን ድርጅታችን ላይ ያለው ያው ሬጅስተሩን ወሰዱበት። የሌለውን ዝም ብሎ በሰብረው ውስጥ ገቡ። ያው ምንም ንብረት ምንም የወደመ ነገር የለም። በሩ አንዳንድ ቦታ ካሽ ሬጅስተር ወስደው ካሽ ሬጅስተር ካለው ካሽ ሬጅስተር የወሰዱ አሉ። ያው እኛም ጋር እንደዚህ ሳይን ከአድርገው ወደዋላቸዋል ግን እኛ ያው ካሽ ሬጅስተር ስለሌለን ምንም ነገር ያው የወሰዱት ነገር የለም። እዚያው ቨርጂኒያ አሌክዛንድሪያ ውስጥ ሌሎች ኢትዮጵያውያን መደብሮች በሚበዙበት ሳውዝ ቫንዶርን እና ፒኬት አካባቢም በሚገኙት የጸደይ እና የናዝሬት ገበያ ላይ ተመሳሳይ ድርጊት ተፈጽመዋል። ከጸደይ ካሽ ሬጅስተሩ ወይም የገንዘብ መቀበያው እና ሂሳብ መመዝገቢያውን ሲሰረቅ የናዝሬት ገበያው የደረሰበት ጉዳት የበር ስብራት ብቻ ነው። የበሮቹን መስታወት በድንጋይ ለመስበር ሞክረው ሳይሳካ ላቸው በተሽከርካሪ ገብተው ሲያመልጡ ካሜራው ቀርጾ እንዳስቀራቸው ባለቤቶቹ ነግረውናል። ከናዝሬትና ጸደ ገበያ አጎራባች ከሆኑትና ከኢትዮጵያውያን ውጭ የሌሎች ማህበረሰብ አባላት ንብረት በሆኑት አንድ የፒሳ እና ሌላ የኬክ ቤትም ላይ ተመሳሳይ ጉዳት መድረሱን ተነግሮናል። ለባለቤቶቹ ማንነታቸውን በእርግጥ መለየት የተቻለ አልነበረም። በሜሪላንድና ቨርጂኒያ ያነጋገርኳቸው ብዙዎቹ የንግድ ባለቤቶች ግን ፖሊስ በቀላሉ ሊያገኛቸው እንደሚችል ተስፋ ማድረጋቸውና አንዳንዶቹም ይኸው የተነገራቸው መሆኑን ነግረውኛል። ይህ ነገር ግን በኢትዮጵያውያን የንግድ ድርጅቶች ላይ ብቻ የተፈጸመ ድርጊት ይሆን? ተራ ሌብነት ነው ወይስ ምን ሊሆን ይችላል? በሜሪላንድ የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ እንዲህ ይላሉ። የእናንተ ቤት ብቻ ነው ወይስ ሌሎች ኢትዮጵያዊ ቤት ብቻ ነው? አሁን በምሰማው የኢትዮጵያዊ ቤት ብቻ። ምክንያቱም እኔ አካባቢ የሌሎችም አለ። አልፎ አልፎ ነው እንዲህ የሚያደርጉት ያሉት ኢትዮጵያዊ ቤት ብቻ ነው። አይዶንት ቲንክ የሌብነት አይመስልም። ቆየ ማስደንቀ ለእኔ እውነት ብትጠይቀኝ ትርጉሙም አይገባኝም። ትርጉም የምሰጠው ነገርም አይደለም። የሞኝ አሰራር ነው። በዚህ ሀገር ውስጥ ይህንን ማድረግ ሞኝነት ነው ለእኔ እስከሚገባኝ። በሜሪላንድ የቤተሰብ ምግብ ቤት ባለቤት አቶ አይናለምም ተመሳሳይ ጥያቄ ያላቸው መሆኑን ያንሳሉ። አይ ከእናንተ አካባቢ እኛ ብቻ አይደለንም። ሌሎችን ቤቶች ተደርገዋል። እንዳልኩ ሰኞ ቀን ነው የአራት ኪሎ ሰኔ ሰኔለሽ የነሱም ተሰብረዋል። የአራት ኪሎ ገበያ ማለት ነው። የሰማሁት እነሱ ናቸው የተሰበሩ። ከዛ ውጭ ሌሎች አገር ሰዎች፣ የሌሎች ቢዝነሶች ላይ የተነካ ነገር የለም። እናንተም አካባቢ መደዳም ቢሆን እኛ ብቻ ነን ይዘ ሌላ የእናንተ ሞክረው ስላቃታቸው ይሆናል የተውት ነው ብለህ ነው የምታስበው፣ ወይስ ሙሉ ለሙሉ ተሰብሮ ወደ ውስጥ ገብተውም ቢሆን ለነገሩ ወደ ውስጥ መግባት ከፈለጉ የሚከለክላቸው ነገር የለም። ደጋግመህ ብትመጣውም ቢረግፋል አላውቅም። ብቸኛ ፊት ለፊትም ስለሆነ ከፊት ለፊትም ፋይር ስቴሽን አለ፣ ፖሊሶች አሉ። በጣም እኔ እንጃ። ይሆናል እንዲህ ነው ደለ ግራብ ይገባ ነገር እንገዳር ነው ያለው። የእናንተ ጆርጂያ ላይ ነው ያለው ራሱ የሚገርምህ ነው። በቃ ፊት ለፊት ነው፣ ብርሃን አለ፣ ቀን በላ ። በቨርጂኒያ ያነጋገርኳቸው ብዙዎቹ የንግድ ድርጅቶች ጉዳዩን ወደ ተራ ዝርፊያ ያዘነበለ መሆኑን ይገልጻሉ። የየሺ ምግብ ቤት ባለቤት አንዱ ናቸው። ጉዳቱ የደረሰው በሌሎችም የማህበረሰብ አባላት ላይ መሆኑን ይገልጻሉ። በእኛ ግቢ አሉ የሆነ አንድ ቬነስ የሚባል ቤት አለ፣ የአረብ ቤት ነው። እንደ ርሶ ፋሚሊ ማርኬት የሚባልም አለ አሉ አሚን ሪሊዝናት ሁለት ቤቶች አሉ። ለምሳሌ የአበሻ ያልሆኑ ያየዋቸው ግቢ ውስጥ ማለት ነው። በመጨረሻ ያነጋገርኳቸው በቨርጂኒያ ትውልደ ኢትዮጵያውያንና ና ኤርትራውያንን ጨምሮ ከሰላሳ በላይ የንግድ ድርጅቶች ያሉበትና ህንጻዎች ባለቤት የሆኑት ሚስተር ሻሮንን ነበር። ይህ እነ የሺ ክትፎና ገብረ ትንሳኤ ኬክ ቤትን ይጨምራል ስለ ሁኔታው ጠየቅኳቸው። በሚቀጥለው ቀን የሄድኩት ምክንያቱም የተሰባበሩትን ጠጋግነውና ፕላስቲክ አድርገውበት ነበረ። ስለዚህ አንድ የሆነ ሰው ሁሉንም የመስታወት በሮች የሰባበራቸውን የሚመስለው ተሰባብረዋል። አንዳንዶቹ ወደ ውስጥ ገብተዋል። አንዳንዶቹ ገንዘብ ሰርቀዋል የሚመስለው የገንዘብ መቀበያውንና ሂሳብ መመዝገቢያውን ወይንም ጥሬ ገንዘብ የሚፈልጉ ነው የሚመስሉት በዚያ የመደብሮች ስብስብ ውስጥ ጉዳት የደረሰባቸው እስከ አምስት የሚደርሱ ድርጅቶች መሆናቸውን አቶ ሻሮም ተናግረዋል። አንዳንዶቹ ላይ የገንዘብ ዝርፊያ የተፈጸመባቸው፣ አንዳንዶቹ ላይ ግን የስብራት አደጋ የደረሰባቸው መሆኑን ገልጸዋል። ባለቤቶቹ ትውልድ ኢትዮጵያ ብቻ የሆኑ የሚል ጥያቄ አነሳውባቸው ኢትዮጵያን፣ ኢጂፕሽን፣ ሱዳኒ አይ፣ አይደለም። ኢትዮጵያውያን፣ ግብጾችና ሱዳኖች ይገኙበታል። ጨጭሁ የነበረው ምግብ ቤት፣ ቢ ላውንጅ፣ ገብረስላሴ ኬክ ቤት፣ ቬኒስ ላውንጅ አልአልሀሌሊ ፋሚሊ ማርኬት የመሳሰሉት ናቸው። በገበያ መደብሮቹ ላይ የተፈጸሙ ድርጊቶች በተለያየ ቀናት ሲሆን መጀመሪያ በሜሪላንድ እንደ ኤሮፓ አቆጣጠር ማክሰኞ ኤፕሪል 20 በነ ወሰን የለሽ ገበያ ላይ ከዚያ በቨርጂኒያ ፎልስ ቸርች እና አሌክዛንድሪያ በሚገኙ ድርጅቶች ላይ ሐሙስ ሌሊት ኤፕሪል 22፣ በመጨረሻም እንደገና በሜሪላንድ በነ ቤተሰብ ምግብ ቤት ቅዳሜ ኤፕሪል 25 ሌሊቱን የተፈጸመ መሆኑን ተረድቻለሁ። ይሁን እንጂ በሜሪላንድ በተመሳሳይ ቀንና ሰዓት ተመሳሳይ ይዘት ያለው ጥቃት ከትውልደ ኢትዮጵያውያን ድርጅቶች ውጪ በሌሎች የተፈጸመ መሆኑን ማረጋገጥ አልቻልኩም። ብዙዎቹ የንግድ ድርጅቶች ስማቸው እንዳይገለጽ የፈለጉ ሲሆን የሞንትጎምሪ ፖሊስና የአሌክዛንድሪያና የፎልስ ቸርች የፖሊስ መምሪያዎችን ለማነጋገር ያደረግኩት ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለዝግጅቱ አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች በአሜሪካ ድምፅና በአህዱ ራዲዮ ና ቴሌቪዥን ትብብር ወደ ተካሄደው ና መጪውን ምርጫ ወደ ተመለከተው ሰፋ ያለ ውይይት ቀጣይ ክፍል ነው የምናልፈው። በጥቂት ሳምንታት ዕድሜ ውስጥ ሊካሄድ እቅድ የተያዘለት የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የህገ መንግስት ጉዳዮች አዋቂ ምሁር መናገራቸውን ዘግበናል። በአህዱ ስቱዲዮ በተካሄደው በዚህ ውይይት የተሳተፉት የአዲስ አበባ ዩኒቨርሲቲ የህገ መንግስት እና ሌሎች የህግ ጉዳዮች መምህር ዶክተር ጌታቸው አሰፋ እንዳሉት የምርጫ ቦርድ እንደገና መደራጀቱ ተስፋ ከሚሰጡ እርምጃዎች አንዱ ነው ብለዋል። በስቱዲዮ የተካሄደውን ይህን ውይይት የመሩት እስክንድር ፍሬው ከአሜሪካ ድምጽ ራዲዮ እንዲሁም ሊዲያ አበበ ከአዱ ራዲዮ እና ቴሌቪዥን ናቸው። የውይይቱን የመጀመሪያ ሶስት ክፍሎች ቀደም ባሉት ቀናት በተከታታይ አሰምተናል። ለምሽቱም አራተኛውና የመጨረሻው ክፍል ይቀርባል። ጥርጣሬና ስጋትን ካነሱ አይቀር ዶክተር ጌታቸው፣ የምደግፈው ፓርቲ ውድድር ውስጥ የለም፣ ወይም በተጽዕኖ እንዲወጣ ተደርጓል፣ ወይም በአንዳንድ ሰዎች አገላለጽ መልሶ የለም፣ ስለዚህ ለምን መዘገባለሁ፣ ለምን ምርታለሁ፣ የምርጫው ላይ የእኛ የምንደግፈው ፓርቲ ይሳተፋል በሚልም ስጋት የሚገልጹ ሰዎች አሉ። ውድድር የሚታይበት አይደለም። ምርጫው በቂ ፉክክር የለውም የሚል የሚናገሩ አሉና እነዚህ አይነት አስተያየቶችን እንዴት ያያቸዋል? ለለመምረጥስ ምክንያት ሊሆኑ ይችላሉ ወይ በርሶ እምነት እንዴት ነው የሚታዩት? ደጋፊዎች ለዛ ፓርቲ ወይ ፓርቲዎች ደጋፊዎች በንቃት ልሳተፍ ወይስ አልሳተፍ የሚለው ላይ ተጽዕኖ የሚፈጥሩ መሆኑ ጥያቄ የለ። ግን ተገቢ የሚመስለኝ እኛ የምንፈልገው ወይም የበለጠ ሰፖርት የምናደርገው ፓርቲ ከውድድሩ የሆነው በመንግስት ተጽዕኖ ነው ወይስ በራሱ ችግር ነው የሚለውን ዜጎች ማየት ያለባቸው ይመስለኛል። እና ሰው ይሄንን ፕሮሰሱን ገምግሞ አስተሳሰብን ማስተካከል የሚገባ ይመስለኛል። ይሄንን አስተሳሰብ ካስተካከል በኋላ ደግሞ አንደኛ ምርጫችን ባይኖርም ሁለተኛ፣ ሶስተኛ ምርጫ ይኖረዋል አንድ መራጭ። እና ይሄንንም ታሳቢ ማድረግ የሚያስፈልግ ይመስለኛል። በእኔ እምነት እስካሁን ከውድድር ወይም ከህጋዊ ስርዓት ውጭ የሆኑ ፖለቲካ ፓርቲዎች ወይም እጩዎቻቸውን በጊዜ ያላቀረበው የፖለቲካ ፓርቲዎች በመንግስት ተጽዕኖ ነው የሆነው የሚል እምነት የለኝም። አሁን እከታተላለሁ፣ ከተወሰነ ደረጃ ህግ ማርቀቅ ውስጥም የተሳተፍኩ ስለሆነ ሁኔታውን ንቃት እከታተላለሁ እና ስለዚህ በምን መልክ ነው ነው እነዚህ ፓርቲዎች ከውድድር ውጭ የሆኑት በራሳቸው ፍላጎት ነው፣ በመንግስት ተጽዕኖ ነው የሚለው ከድሮው ስርዓት ጋር ከነበረው የፍርድ ቤት የህግ አሰራር የቦርዱ ተጽዕኖ የመንግስት ተጽዕኖ ከነዚህ ጋር አንድ ላይ ታየት ያለበት ይመስለኛል እና ፓርቲዎቹ በራሳቸው ችግር ከውድድር ውጭ ከስርዓት ውጭ ከሆኑ ዜጎች ያንን ፓርቲ ብቻ በሚል የሚጠቅመውን የዜግነት ኃላፊነቶቻቸውን በዛ ምክንያት ብቻ ማስቀረት ያለባቸው አይመስለኝም። ነገር ግን እንደገለጽከው ተጽዕኖ ሊፈጥር ይችላል ይሄ ወደ ዓለም አቀፍ ተሞክሮ ልውሰዶት ምናልባትም ከዚህ ምረስ ጋር ስለሚገናኝ ነው። ምርጫ የዜጎች ኃላፊነት ነው፣ መምረት የዜጎች ኃላፊነት ነው ወይስ መብት ነው? ምክንያቱም ኮምፐልሰሪ ቮቲንግ ወይም አስገዳጅ ምርጫ ያለባቸው ሀገራት እንዳሉ ይታወቃል በዓለም ላይ እና ያልመረጠ ሰው የሚቀጣባቸው እርስዎ ሊያብራሩልኝ ይችላሉ እና እንደ መብት ነው ሊቆጥሩት የሚገባው ዜጎች ወይስ ኃላፊነታቸው ነው እንደ ሲቪክ ኃላፊነት ነው የሚቆጠረው? ጥሩ አይ ቲንክ መጀመሪያ ደረጃ እንደዚህ መብት መታየት ነው ያለበት ምርጫ ምክንያቱም በአለም አቀፍ የሰብአዊ መብቶች ሕግጋት ውስጥም በኢትዮጵያ ሕገ መንግስት ውስጥም የመምረጥና የመመረጥ የዜግነት መብት ነው እና ሰው ሰብአዊ መብት ሕግጋት ውስጥም ለምሳሌ የሲቪልና ፖለቲካ መብቶች ኮቨነንት የምንለው በአንቀጽ 25 ውስጥ የዜጎች የመምረጥና የመመረጥ በመንግስት አስተዳደር ውስጥ ራሳቸውን በማስተዳደር ውስጥ የሚሳተፉበት መብት ነው። ነገር ግን ይሄ መብት መብት ብቻ ሳይሆን ኃላፊነትንም የያዘ ስለሆነ የተወሰኑ ሀገሮች ለምሳሌ መምረጥን በአስገዳጅነት የሚያዩ ሀገሮች አሉ። ስታቲስቲክስ የሚያሳዩ አይ ቲንክ ሀያ ሰባት የሚሆኑ ሀገሮች የተለያየ ደረጃ ቅጣት ይኖረዋል። ለምሳሌ በአውስትራሊያ አይ ቲንክ አንድ መቶ ዶላር ነው ለመምረጥ የሚያስቀጣው። አንዳንድ ሀገሮች ትንሽ ከአነስ ያለ ቅጣት የሚቀጥባሉ ቤልጅየም እንዲሁ አስገዳጅ ነው እና በአስራ አምስት ዓመት ውስጥ አራት ምርጫዎችን ያልመረጠ ዜጋ የመምረጥ መብቱ ከናካቴው ሊነፈግ ይችላል እና እነዚህ የመሳሰሉ የተለያዩ ሳንክሽኖችን የሚያስቀምጡ አለ ነው። እና ከሚስጣለው ሳንክሽን ለምሳሌ ያለመምረጥ በአውስትራሊያ መቶ ዶላር ነው የሚያስቀጣው። ይሄ እንደው ግፊት ለማድረግ ነው እንጂ ይሄን ያህል የሚጎዳ ቅጣትም አይደለም። ስለዚህ መብትነቱ የሚያመዝን መሆኑን የሚያሳይ ነው እና በትክክል ብንመለከተው እንደ መብት ቢታይ ተገቢ ነው። ምክንያቱም አንድ ሰው በመንግስት አስተዳደር ስራ ውስጥ የሚሳተፍበት ከፍተኛው አማራጭ ነው። በአምስት ዓመት አንዴ ተወካይን መርጦ በአምስቱ ዓመቱ ውስጥ ተወካዩ እሱን ወክሎ ስራዎችን እንዲሰራ የሚያደርግበት መብት ነው። ስለዚህ መንግስት እንዲያውም በመምረጥ መብት ላይ ተገቢ ያልሆነ ገደብ መጣል የለበትም። የሚለው አንድ እዚህ የምርጫ መብት ነው። ለምሳሌ መከራከሪያ ሆነ ግን እንደቀጠለ ማለት የሚቻል ይመስለኛል። በእኛ ሕግ መምረጥ መብት ነው እንጂ ግዴታ የለውም። በሕግ ውስጥ አንድ ሰው እንዲመርጥ አይገደድም የሚል በግልጽ በምርጫ ሕግ ውስጥ አለ። እስካሁን ድረስ እንግዲህ በተለይ ወደ መጀመሪያው ክፍል ላይ ስለ ስድስተኛው ምርጫ አካሄድ ተስፋዎችም እንዳሉት ሲገለጽ ነበረ። ነገር ግን አሁን አጠቃላይ ህዝቡ የሚመኘው ነገር አለ። ከዜጎች እንዳገኘ ነውም ሀሳብ የሚፈልጉት ነገር ወደ መሬት እንዲወርድ የሚመኙት ነገር አለ። እና በእርግጥ እርስዎ እንደ ባለሙያ እና ያለፉትን ጊዜያት እንደመረመረ ሰውም በዚህ ምርጫ ተስፋ ማድረግ ይቻላል ወይ? ዜጎች የሚመኙትን ነገር ማግኘት ይችላሉ ወይ? ከተቻለስ፣ ማን ነው ይሄንን ብዙን ኃላፊነት የሚወጣው ካልተቻለስ፣ ምን ማድረግ ይገባናል የሚለውንም ብናይ መልካም ነው። እንግዲህ በሁለት መልክ ማየት የሚቻል ይመስለኛል። ዋናው ኃላፊነት የምርጫ በትክክል ፕሮሰሱ እንግዲህ ረዘም ያሉ ዘመናት የሚፈጅ ነው። ምርጫ ቅድመ ምርጫ የምንለው እንደው ከምርጫው ቀን አንድ ዓመት በፊት ጀምሮ ቅድመ ምርጫ የሚባል ዘመን ነው። የምርጫው ዕለት አለ። ከምርጫ በኋላ ደግሞ ውጤት በተረጋግጦ የፍርድ ቤት ክርክሮችም ጭምር አልቀው መጨረሻ ውጤት የሚገለጽበት ፖስት ኤሌክሽን የሚባለው ዘመን ነው። ስለዚህ እስከ ስድስት ወር ቢ ዘጠኝ ወር እንደዚህ ድረስ ምርጫ ክርክሮቹ ወሳኝ የሆኑት ምርጫ ክርክሮች እስከ ቀጠሉበት ጊዜ ድረስ ያለው ፖስት ኤሌክሽን ፒሪየድ የሚባለው ነው። በእነዚህ ጊዜያት ውስጥ የሚካሄዱት የመንግስትን ድጋፍ የሚፈልጉ ነገሮች እንዲሟሉ መንግስት ኃላፊነት አለበት። ቅድመ ምርጫ አሁን ያለንበት ዘመን ቅድመ ምርጫ የሚባለው በትክክል ፓርቲዎች በነጻነት መቀስቀስ ይችላሉ ወይ የትም ቦታ መሄድ ይችላሉ ወይ ጨቀስቀሳ ቀስቀሳ ባነሮቻቸው መልእክቶቻቸው ያለምንም ገደብ ይተላለፋሉ ወይ እና ይሄ የማስቻል የመንግስት ተቋማቱ ሀላፊዎች ላይ የተጣሉ ግዴታዎች አሉ የጸጥታ ሁኔታ በጣም የሚያሳስበው የጸጥታ ሁኔታ እንዲከበር መንግስት ኃላፊነት አለበት እነዚህን የማድረግ እና ምርጫው በትክክል የሚካሄድበትን ሁኔታ ማስቻል ቁሳቁስ የሚፈለጉ የቦታ የቢሮ እነዚህ ሁሉ ሰሞኑን እንደሚሰማው ቦርዱ ከክልል መንግስታት በቂ ትብብር አላገኘሁም የሚልባቸው ነገሮች ሁሉ እነዚህ ሁሉ ተሟልተው መቅረብ ያለባቸው ከመንግስት በኩል ነው። ስለዚህ መንግስት እንደ መንግስት ከገዢው ፓርቲ ተነጥሎ መንግስት ኃላፊነት አለበት። ይሄ መንግስት በትክክል መተግበር ይኖርበታል። ይሄ የማይተገበር ከሆነ ያው ችግር ይኖራል። ያለው ተስፋ ሊሟላ አይችልም ማለት ነው። ሌላው በቦርዱ በኩል ደግሞ መሰራት ያለባቸው ነገሮች አሉ። ቦርዱ በገለልተኝነት በተቻለ መጠን የሚፈለጉ ነገሮች ተዘጋጅተው አጥፊዎች በቦርዱ ስልጣን ለምሳሌ የዲሲፕሊን እርምጃ መውሰድ ሲኖርበት ያንን ሳያጓድል፣ ሳያዳላ ተግባራቶቹ ማከናወን ይኖርበታል። ምርጫ ቦርድ የፖለቲካ ፓርቲዎቹ በስነ ምግባር ሁኔታ የሚጠበቅባቸው ግዴታ አለ። ያንን ሳያጓድሉ መከናወን ይኖርባቸዋል። መራጩ ህዝብ ማሳተፍ ይኖርበታል። ሁሉም ዜጋ እና ባለድርሻ አካል ኃላፊነቱን ከተወጣ የተሳካ የማይሆኑበት ምክንያት የለም። ነገር ግን ከነዚህ አስፈላጊ ነገሮች የሚጎሉ ነገሮች ሲኖሩ ደግሞ በዛው ልክ ችግር ሊኖርበት ከሚጠበቀው ያነሰ ውጤት ሊኖረው ይችላል እና የእነዚህን ሁኔታዎች መኖር አለመኖር ነው እንግዲህ ውጤቱ ላይ አሉታዊም በጎም አስተዋጽኦ ምናልባት ቀደም ሲል ማንሳት የነበረብን ስለ አፍሪካ ምርጫ ሲነሳ፣ ዶክተር ጌታቸው ከሚነሱ ነገሮች አንዱ የብሄር ጉዳይ ነው። ሰዎች ወይም መራጮች ፓርቲዎችን ወይም እጩዎችን ከብሄራቸው አልፈው ሰፋ ባለ መመዘኛ የሚያዩበት ሁኔታ አለመኖር እንደ ችግር ይታያል። አልፎ አልፎ በአፍሪካ ውስጥ የብሄር ግንብ ወይም አጥር የመኖር ነገር እና እንደዚህ አይነት ነገሮች ከኢትዮጵያ ፖለቲካ አንጻር ወይም ከኢትዮጵያ የምርጫ ሂደት አንጻር እንዴት ነው የሚታዩት? እንደ ተግዳሮትስ ሊወሰዱ ይችላሉ ወይ? የእርስን የግል ግምገማኝ። ቀሪ አሁን እንደገለጽከው ብዙ አገሮች በተለይ በአፍሪካ እንደገለጽከው ብሔርንና ሃይማኖትን ከፖለቲካ ውጭ ቢያረጉም፣ በህግ ተከለከለ። ከኛ እንግዲህ የሚለዩበት ለምሳሌ በእኛ ሀገር የብሔር ላይ ተመስርተው የሚቋቋም ፖለቲካ ፓርቲ አይከለከልም። ነገር ግን በኬንያ፣ በናይጄሪያ፣ በደቡብ አፍሪካ ብንመለከት ብሄርን እና ሃይማኖትን መሰረት አድርጎ ፓርቲ ሊቋቋም አይችልም። የተከለከለ ነው በህግ። ነገር ግን እንደዛም ሆኖ ፔሻል ባይሆንም እጩዎቹ ማናቸው ናቸው? ከየት ብሔር ነው የመጡት? ከየት ጎሳ ነው የመጡት የሚለው ኮንሲደሬሽን አለ በየአገሩ ከእኛ ጋር። አይ ቲንክ ትልቁ ልዩነት በመንግስት ፖሊሲ ደረጃ የተከለከለ ነው በሌሎቹ አገሮች። በእኛ ሀገር ግን የብሄር ፖለቲካ ፓርቲ ማደራጀት በመንግስት ፖሊሲ ደረጃ በጣም የሚደገፍ ነው እና ኢንከሬጅ የሚደረግ ነው። ባለፉት ሀያ ሰባት እንደዚህ አመታት እንግዲህ እንዲያውም ህብረ ብሄር የሆኑት አይዲዮሎጂካል የሆኑ ፓርቲዎች ዲስከሬጅ የሚደረጉበት ተጽዕኖ የሚጫንባቸው፣ ነገር ግን በብሄር ላይ የተመሰረቱ ፓርቲዎች ደግሞ የሚበረታቱበት ስርዓት ነበረ። ይሄ ችግር የፈጠረ መሆኑ ግልጽ ነው እና የሀሳቦቹን ሜሪት ሳይሆን እንዲያዩ መራጮች የሚቀሰቀሱት የማን ፓርቲ ነው የማን ብሔር ፓርቲ ነው የሚለው ትልቅ ተጽዕኖ የሚፈጥርበት ሁኔታ የገነነ ነው። ሶ አይ ቲንክ በእኔ ያው ሰፋ ያለ ጉዳይ ነው። ይሄ ግን ዋናው የሚመስለኝ የህዝብ ፍላጎት ምንድን ነው። የተወሰነ የብሔር ፓርቲ እስካልተከለከለ ድረስ ወደፊት በፖሊሲ ደረጃ ይኖር አይኑር የሚለው ዲቤት ተደርጎ ሊወሰን ይችላል። ህገ መንግስት ማሻሻው አንዱ አካል ሊሆን ይችላል። ነገር ግን ዋናው ነገር ተገቢውን የሆነ ስፔስ ለሁሉም መስጠት ያስፈልጋል። አንዱ አይዲዮሎጂካል የሆነው ፓርቲ ተጽዕኖ የሚደርስበት፣ የብሄር ፓርቲዎቹ ደግሞ ያለምንም ተጽዕኖ የሚንቀሳቀሱበት ሁኔታ ከተፈጠረ አልቲሜት ተጎጂዎቹ አይዲዮሎጂካል የተደራጁት ፓርቲዎች ሳይሆን እነሱን መምረጥ የሚፈልጉ የእነሱን ሀሳብ ገዝተው ፖለቲካ ስርዓት ውስጥ መሳተፍ የሚፈልጉ ዜጎች ላይ ነው ተጽዕኖ እየተደረገ ያለው ማለት ነው። ስለዚህ ይሄንን ነገር በዋናነት እኔ የሚመስለኝ ተገቢው የሆነ ለሁሉም እኩል የሆነ ስፔስ ሊኖራቸው ይገባል። ማናቸውም ላይ ተጽዕኖ መደረግ አይኖርበትም። ስለዚህ ህዝብ የማይፈልገውን አይመርጥም እና ወደፊት ለምሳሌ ከተሜነት ሲስፋፋ አገሪቱ ህዝቡ ወደ መካከለኛ ግቢ ሲለወጥ ይሄ ብሔርን ሌስ ሬለቨንት እንደሚያደርገው ብዙ ሀገሮችን መመልከት እንችላለን፣ ያደጉ ሀገሮች። ስለዚህ ይሄንን ሙቭመንት መፍቀድ ያስፈልጋል ማለት ነው በፖሊሲ ደረጃ እና እንደውም ቢቻል የሚጠቅመው ህብረ ብሔራዊነት ስለሆነ ይሄ በሰፊው የሚተገበርበትን በፖሊሲ ደረጃ ሰፖርት ማድረግ እስካሁን ድረስ የነበረው ኔጌቲቭ የሆነው አመለካከት ቀርቶ አይዲዮሎጂካል ሀሳብ ላይ የተደራጀ አስተሳሰብ እንዲጎለበት የሚደረግበትን ስርዓት ማስፋት ይኖርብናል እና ስለዚህ፣ ከህገ መንግስቱ አኳያ የብሔር ላይ የተደራጁ ፓርቲዎች ህጋዊ ናቸው፣ ነገር ግን ለእነሱ ብቻ ነው ስፔሱ የሚፈቀደው እና ሌሎቹ አይደረሱብን የሚለው በተለያየ ደረጃ ለምሳሌ በክልል መንግስታት ሌብል አሁን የምናየው እጅግ በጣም የሰፋ አይዲኦሎጂካል ፓርቲዎች ላይ የሚደረገው ተጽዕኖ ተገቢነት የለውም እና ይሄ እንዳይሆን መንግስት ኃላፊነቱን መወጣት ይኖርበታል ባይ ነኝ። ይህንን ነው ማለት የምችለው። አድማጮች፣ እስክንድር ፍሬው ከአሜሪካ ድምፅ ራዲዮ እንዲሁም ሊዲያ አበበ ከአሃዱ ራዲዮና ቴሌቪዥን የመሩትን ውይይት ነበር የተከታተላችሁት። ውይይቱ በዚሁ ተጠናቋል። እስክንድርና ሊዲያን አመሰግናለሁ። አዳማጮች አሁን አንድ ማረሚያ አለን። በትናንትናው ስርጭታችን ዋናው እምባጠባቂ የሰሜን ሸዋ የኦሮሚያ ልዩ ዞንና የቤንሻንጉል ጉምዝ ተፈናቃዮችን አስመልክቶ ለአሜሪካ ድምፅ የሰጡትን መግለጫ ባካተተ ዘገባ መግቢያ ላይ የተጠቀሰው የተፈናቃይ ቁጥር ወደ አምስት መቶ ሺህ የሚጠጋ በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀዳሚው ቨርቹዋል ዲፕሎማሲ ይለናል፣ ወዲህ ወደ ዩናይት ስቴትስ ይመልሰናል። ዩናይትድ ስቴትስ ከተለያዩ አገሮችና ዓለም አቀፍ ተቋማት ጋር ግንኙነቷን ለማደስ የምታደርገው እንቅስቃሴ ከአዲስ ዘመን ጋር ገጥመዋል። ቪርቹዋል ዲፕሎማሲ በኢንተርኔት ብቻ የሚደረግ ዲፕሎማሲ ሲል እንደረደራል። የኮሮና ቫይረስ ወረርሽኝ ከሀገር ሀገር መጓዝን ለጤና አስጊ እንዲሆን ማድረጉን ተከትሎ የዓለም መሪዎች የዲፕሎማሲ ግንኙነታቸውን በኢንተርኔት አማካኝነት ብቻ እንዲወሰን አድርገዋል። ይህም አዳዲስ የግንኙነት መስመሮችን ወይም መድረኮችን ለመክፈት ቢያስችልም በግንኙነቶች አግባብ ሀቀኝነት ተአማኒነትና አንዳንዴ በሚፈጠሩ ተገቢ ያልሆኑ ድርጊቶች ሳቢያ አሳሳቢ መሆኑም ተዘግቧል ባልደረባችን አኒታ ባዋል በኢንተርኔት አማካኝነት የተከታተለችውን የዚህን ዘገባ ዝርዝር ስመኝሽ የቆየት ታቀርበዋለች ዲፕሎማሲ አንዳንዴ ጫናዎች የበረቱበት ስሜት ሊፈጥር ይችላል። ለዛም ይመስላል ከፍ ያለ ኃላፊነት ላይ ያሉ ሰዎች የሚሳተፉባቸው ትልልቅ ስብሰባዎች አንዳንድ ጊዜ ሲጠናቀቁ በአካላዊ እንቅስቃሴ የሚገለጹ ስሜቶች ግራ የሚያጋቡ የእጅ መጨባበጦች፣ ውጥረት የሚነበብባቸው ሳቆች ወይም የተለያዩ የባህላዊ የማስመሰል ቅላጼዎች የሚስተዋሉት። ለምሳሌ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ስብሰባ ላይ የቀድሞ ፕሬዝዳንት ዶናልድ ትራምፕ የሞንቴኔግሮን ጠቅላይ ሚኒስትር ገፍተዋቸው ሲሄዱ እንደታዩት ወይም ፕሬዝዳንት ባራክ ኦባማ የድምፅ ማጉያቸው ክፍት መሆኑን ሳያስተውሉ በጊዜው የፈረንሳይ ፕሬዝዳንት ለነበሩት ኒኮላስ ሳርኮዚ ስለ ቁልፍ አጋራቸው የእስራኤል ጠቅላይ ሚኒስትር ሲያማርሩ እንደተሰማው አሊያም በወቅቱ ብዙዎችን አስደንቆ የነበረው ለመሪዎች በተዘጋጀ ራት ላይ ፕሬዝዳንት ጆርጅ ቡሽ በጃፓኑ ጠቅላይ ሚኒስትር ላይ ሲወረውሩባቸው የታየው አይነት ስሜቶች ሊንጸባረቁ ይችላሉ። ባለንበት የወረርሽኝ ወቅት ምክንያት መሪዎች በአካል ተገናኝተው ጉዳዮች ላይ መነጋገር በማይችሉበት በዚህ አስቸጋሪ ወቅት ደግሞ ዲፕሎማሲ የበለጠ ግራም ያጋባና የሚረብሽ ሊሆን ይችላል። ለዚህ ደግሞ በቅርቡ በተካሄደውና ዩናይትድ ስቴትስ የመራችው በኢንተርኔት አማካኝነት የተካሄደ የአየር ንብረት ለውጥ ስብሰባ ላይ የፈረንሳዩ ፕሬዝዳንት ንግግር ተቋርጦ ካሜራው በጸጥታ ተቀምጠው የነበሩትን የራሽያ ፕሬዝዳንት ያሳየበት የሚረብሽ ስሜት አንዱ ማሳያ ነው። በአሁኑ ወቅት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች በኢንተርኔት ላይ በሚደረጉ ስብሰባዎች ላይ የቴክኒክ ብልሽቶች በሚፈጥሯቸው ያልተለመዱ ድርጊቶች ብዙ ተረብሸዋል። የቪዲዮዎች መቆራረጥ፣ ቅደም ተከተላቸው መዛባት፣ ድምፅ ማጉያ ሳያጠፉ ማውራት፣ ወይም ደግሞ ድንገት ባለማወቅ ዙም ላይ ያሉ ቴክኒኮችን ተጠቅሞ ፊትን ወደ ድመት ፊት የመቀየር የመሳሰሉ አይነት ችግሮች ሊፈጠሩ ይችላሉ። በተለይ ግን አለም አቀፍ ግንኙነቶችን የሚመለከቱ ስብሰባዎች በኢንተርኔት ላይ እንዲሆኑ ሲደረግ ብዙ አሳሳቢ ሁኔታዎችን ይፈጥራሉ። ወረርሽኙ ከመነሳቱ በፊት እንደነዚህ ያሉ ትልልቅ ውሳኔ ሰጪዎች የሚያደርጓቸው ስብሰባዎች የተለያዩ ሰዎች እንቅስቃሴዎች የሚታይባቸው፣ የተለያዩ የሲቪክ ማህበራት የሚሳተፉበት፣ ተቃውሞዎች የሚደመጡበት በት መድረክ ነበሩ። አሁን ግን ሁሉም በኢንተርኔት አማካኝነት በመሆኑ በርካታ ሰዎች ውይይቶችን እንዲከታተሉ ቢረዳም ተሳታፊ መሆን የሚችሉት እና በነጻነት መሰብሰብና ሀሳባቸውን መግለጽ የሚችሉት ግን በጣም ጥቂቶች መሆናቸውን የዓለም አቀፍ ሲቪክ ማህበራት ጥምረት መሪ የሆኑት ማንዲፕ ቲዋና ይናገራሉ። ኦንላይን ስ ራይትስ ሹድ ቢ አዝ ኢኩሊ አቫይላብል አዝ ዴ አር ኦፍላይን ከኢንተርኔት ውጭ የሚገኙት እነዚህ መብቶች እኩል በኩል በኢንተርኔት ላይ መኖር አለባቸው። ያ በጣም አስፈላጊ ነገር ነው። በሁለተኛ ደረጃ የመንግስታት ድርጅቶች ወይንም ግዙፍ የጣምራ ድርጅቶች ስብሰባዎችን ሲያዘጋጁ በተቻለ መጠን ብዙ ሰዎችን መድረስ እንዲችሉ እየጎተጉትን ነው። ከሁሉም በላይ ግን ኢንተርኔት እንደ አንድ የሰው ልጆች መብት መቆጠሩ በጣም አስፈላጊ ነው ብዬ አምናለሁ። በደቡብ አፍሪካ ለረጅም ጊዜ የኖሩት የቀድሞ የአፍሪካ ዲፕሎማትና አሁን በጋዜጠኝነት የሚያገለግሉት ብሩክ ስፔክተር በኢንተርኔት ላይ የሚደረግ የዲፕሎማሲ ግንኙነት ምናልባትም ከወረርሽኙም በኋላ የሚቀጥል ሂደት ሊሆን እንደሚችል ያስረዳሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ሳምንት ለመጀመሪያ ጊዜ ወደ አፍሪካ ያደረጉት ጉዞ ሙሉ ለሙሉ በኢንተርኔት ላይ የተደረገ ነበር። ከኬንያና ከናይጄሪያ ከፍተኛ አመራሮች ጋር ያደረ ያደረጉት ሙሉ ቀን የፈጀ ስብሰባ በኤሌክትሮኒክስ መሳሪያዎች የታገዘ ነበር። ስፔክተር እንደሚሉት ብሊንከን ሁኔታውን በፍጥነት የተላመዱት ይመስላል። አንቶኒ ብሊንከን ፕሬዚደንቱ በካሜራ ፊት የሚያሳዩትን ያክል ሞቅ ያለ ስሜት ማሳየት ከቻሉ ጥሩ አቀባበል እንዲኖራቸው ይረዳቸዋል። ምክንያቱም ዓለማችን ቢያንስ ስለተወሰነ ጊዜ በዚህ መልኩ የሚቆይ ይመስለኛል። ከዚህ በኋላ በጣም ጥቂት ዓለም አቀፍ ጉዞዎችና በብዛት በኤሌክትሮኒክስ ዕቃዎች አማካኝነት የሚደረጉ ግንኙነቶች ናቸው የሚኖሩን። ነገር ግን ስፔክተር ዲፕሎማሲያዊ ግንኙነትን በተመለከተ ሁል ጊዜ አስፈላጊ የሆነ አንድ ነገር አለ ይላሉ። ግንኙነቱ በምንም መልኩ ይካሄድ መዘጋጀት ያስፈልጋል። ቀደም ሲል ይደረጉ እንደነበሩት ሁሉ አሁንም ያሉት ግንኙነቶች የተጠኑ ናቸው። በኢንተርኔት አማካኝነት የሚደረግ ዲፕሎማሲ ልክ እንደሌለው ነገር ሁሉ ሂደቱን የሚያስፈጽሙት ሰራተኞች ብቃት ላይ የሚወሰን ነው። በደርዘን የሚቆጠሩ ሰዎች የተሳተፉበትና ሙሉ ለሙሉ ለውይይት ክፍት የተደረገ ውይይት ከሆነ ውጤቱ ለትርምስ የቀረበ ነው የሚሆነው ባለፈው ሳምንት የታየው አይነት ለ88 ሰከንዶች ዓይን ሁሉ ፕሬዝዳንት ቭላድሚር ፑቲንን በጸጥታ ሳይንቀሳቀሱ ይመለከት የነበረበት ክስተት ከካሜራ ዓይን ውጭ ቢሆን ኖሮ መቁነጥነጥ የመሳሰሉ ስሜቶች ይታዩበት ነበር። ወይም ደግሞ ምናልባት ዙም ላይ ያለው የድመት ምስል የመጀመሪያ የዲፕሎማሲያዊ ስብሰባ ላይ በመገኘት ክስተቱን የባሰ የከፋ ያደርገው ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስምንሽን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም እዚህ ዩናይትድ ስቴትስ ውስጥ አሁንም በማነጋገር ላይ ወዳለ አንድ ርዕሰ ጉዳይ ይወስደናል። አሜሪካ አንድ መቶ ሰዎች ከቁጥራቸው የላቀ አንድ መቶ ሀያ መሳሪያ አይነት በመያዝ በዓለም ላይ ካሉ ሀገሮች ሁሉ ከፍተኛው መሳሪያ የታጠቀ ሲቪል ያለባት ሀገር ናት። ከቅርቡ አመታት ወዲህ ታዲያ እንደ ኤአር አስራ አምስት የመሰሉ ከባድ መሳሪያዎችም ተፈላጊነታቸው ከፍ እያለ ነው። የአሜሪካ ድምጿ ካሮላይን ፐርሱቲ በቴኔሲ ክፍለ ግዛት በመሳሪያዎች ላይ ቁጥጥር ይደረግ በሚል በተሟጋቾች ጥሪ እየቀረበባቸው ያሉ አውቶማቲክ መሳሪያዎችን የሚገዙ ሰዎችን አነጋግራ ያጠናቀረችውን ዘገባ ኤደን ገርሞ እንደሚከተለው አሰናድተዋለች። ላንደንበርክና ወዳጆቹ መሳሪያ መተኮስ የሚችሉበት ቦታ ላይ ለመምጣት ከአርባ አምስት ደቂቃ በላይ ነጥተዋል። በርክ ኤምፒ5 እና ኤአር 15 የተሰኙ እጅግ ብዙ የጅምላ ግድያ የሚፈጸምባቸውን መሳሪያዎች ነው የሚተኩሰው። ጥቃት ያደርሳል የሚለውን መሳሪያ ታዲያ ለምን ይተኩሳል ለሚለው ጥያቄ በርክ እንዲህ ይመልሳል። እንደ አሜሪካ ዜጋ መብት አለን። የመሳሪያ ባለቤት ለመሆን መብት አለህ እና ደስ ይላል። መሳሪያ ሲኖርህ መልካም ነው። የሽጉጥ አፍቃሪዎች ኤአር 15 የተሰኙትን መሳሪያዎች ይወዷቸዋል። መሳሪያዎቹ በጣም ይጮኋሉ፣ እጅግ ብዙ አማራጭ ያላቸውና ተነቃቃይ ክፍል ያላቸው ሲሆኑ ጥይቱ ኢላማውን እንዳይስት የሚያደርግ ማስፈንጠሪያም አላቸው። ቲምባሬት ባሬት የመሳሪያ መተኮሻ ማለማመጃና ከ1500 በላይ መሳሪያዎችን የያዘ መሸጫ ሱቅ አለው። ጃኒስ ፔሊቲ ታዲያ ከዚህ ሱቅ ኤአር ፊፍቲን የተሰኘውን መሳሪያ በመግዛት መኖሪያ አካባቢዋን ለመከላከል አቅዳለች። ስለ መሳሪያ ምርጫዋም እንዴት ትላለች? የበለጠ የማቆሚያ አቅም አለው የመሳሪያ ህግ ደጋፊዎች ታዲያ እንደ ኤአር አስራ አምስት ያሉ ጥቃት ማድረሻ መሳሪያዎችን በህግ ማገድ ይገባል ይላሉ። በአሜሪካ ዋና ከተማ በዋሽንግተን ዲሲ ናሽናል ሞል ፊት ለፊት ያሉት አርባ ሺህ አበባዎች በየአመቱ በሁሉም አይነት መሳሪያዎች የሚገደሉ አሜሪካውያን መታሰቢያዎች ናቸው። የብራዲ ተቋም ፕሬዚዳንት የሆኑት ክሪስ ብራውን ስለ ጥቃት አድራሽ መሳሪያዎቹ እንዲህ ይላሉ They ሰውነትን ነው የሚጎዱት ዝም ብሎ በጥይት መበሳት ብቻ አይደለም። እነዚህ መሳሪያዎች ላለ ምክንያት አይደለም የጦር መሳሪያዎች ተብለው የተሰሩት። የአሜሪካ ሁለተኛው የህግ ማሻሻያ መሳሪያ የመያዝን ህግ ያጽድቃል። በዚህ ሀገር መሳሪያ መተኮስ እንደ መዝናኛ ነው የሚወሰደው። እንደ ወይዘሮ ፔሎቲ ያሉት ደግሞ ለደህንነታቸውም ይሰጋሉ። በምኖርበት አካባቢ ደህንነት ይሰማኛል፣ ነገር ግን ምን እንደሚመጣ አይታወቅም። በቅርቡ በአሜሪካ ኢንዲያና እና ኮሎራዶ ከደረሱት የጅምላ መሳሪያ ጥቃቶች በኋላ ዋይት ሀውስ አዳዲስ የመሳሪያ ገደቦችን ለማውጣት እየገፋፋ ነው። በቅርቡ ፕሬዝዳንት ጆ ባይደንም እንዲህ ብለዋል፣ ጠመንጃዎችና እጅግ ብዙ የቀለሃዎችን የሚሸከሙ ጥይት መጋዘኖች ሁሉ ማገድ አለብን። መሳሪያ እጅግ በሚፈቀርበት ሀገር ላይ የጦር መሳሪያ ገደቦችን መጣል አስቸጋሪ ነው የሚሆነው። ነገር ግን የመሳሪያ ገዢዎቹ ያለፈ ታሪክን መመርመር አስታራቂ ሊሆን ይችላል። በቴኔሲ አንድ የመሳሪያ ገዢ አስራ ስምንት ዓመት ከሞላውና የኋላ ታሪኩ ከተመረመረ የዛን ዕለት ግማሽ አውቶማቲክ የሆነ መሳሪያ ይዞ ወደ ቤቱ መሄድ ይችላል። ነገር ግን ሁሉም ግዛቶች በተለይም ደግሞ ለድረገጽ ሽያጭ ላይ የኋላ ታሪክን አይመረምሩም። ከአስር አሜሪካውያን ስምንቱ መሳሪያ ሻጩ ቲምን ጨምሮ ማለት ነው፣ መሳሪያ ለመግዛት ዓለም አቀፍ የኋላ ታሪክ ምርመራ ያስፈልጋል ይላሉ። ሰዎች እዚህ ይመጡና የኋላ ታሪካቸውን ስንጠይቃቸው ይወድቃሉ። ምናልባትም ከአእምሮ ሆስፒታል የመጡ ይሆናሉ። ከዚህ አቅራቢያችን ካለው ውድ ብርጅ ከተሰኘ ቦታም ከእስር ቤት የወጡበት የእጅ ምልክታቸውን ሳያወልቁ ይመጡና መሳሪያ መግዛት እፈልጋለሁ ይላሉ። ኤሲ የሎስ አንጀለስ ፖሊስ ግብረ ኃይል አባል ሲሆን የጦር መሳሪያም አሰልጣኝ ነው። በካሊፎርኒያ ግዛት የጥቃት ማድረሻ ናቸው ተብለው የተወሰኑትን ስሚዝና ወንሰን ኤምን ፒ እንዲሁም ፊፍቲንቲ የተሰኙትን መሳሪያዎች እዚህ እየተኮሰ ይገኛል። መሳሪያ ገዢዎቹ የኋላ ታሪካቸው መጠናቱን ቢደግፍም መሳሪያዎችን ግን በጥቅሉ መከልከሉን ይቃወማል። ሽጉጥ ይጠቅማል አይጠቅምም ከማለትህ በፊት መምከር አለብህ። ለአንተ እንኳ ባይሆን ሌላ ሰው ሊደሰትበት ይችላል። አሜሪካውያን ለመሳሪያ ያላቸውን ፍቅር በማየት የአሜሪካ ኮንግረስ እንደ ኤሮፓውያን አቆጣጠር በ1990 የጥቃት ማድረሻ መሳሪያዎች ላይ አስቀምጦት የነበረውን ገደብ ድጋሚ መመለሱን ጥቂቶች ብቻ ናቸው የሚያምኑት። ነገር ግን ከቅርብ ጊዜ ወዲህ እየጨመረ የመጣው የጅምላ ግድያ ብዙዎች መሀል ላይ ያለ አስታራቂ ሀሳብ እንደሚያስፈልግ እንዲያስቡ አድርጓቸዋል። ለካሮሊን ፐርሲቲ ዘገባ አደን ገረመው ከዋሽንግተን ዲሲ። በሽታው፣ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት በየቀኑ ከምሽት 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ንጉሱ ታምሬ፣ ከዌብ እና ማህበራዊ ሚዲያ አቀናባሪያችን አበባየሁ ገበያው ና ከእለት ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ።